ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አዲሱ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስልጣን ከተረከቡ በኋላ በርከት ያሉ ትእዛዞችን ፈርመዋል። ዛሬ ምሽት በተለይ ስደተኞችን ስለተመለከቱት ጥቂት ትእዛዞች ይዘትና አንድምታ የሚያጋሩን ባለሙያዎችን ጋብዘናል። ትውልድ ኢትዮጵያውያንን ጨምሮ በሀገሪቱ ዜጎች ዘንድ ስለሚኖራቸው ውጤትም ሐሳባቸውን እንሰማለን። ሀብታሙ ስዩም በመስተንግዶው፣ ብርሃን ኃይሉ ደግሞ በቅንብሩ አብረናችሁ እናመሻለን። ወደ ቀዳሚ መሰናዶ እንሻገር። ፕሬዚደንት ትራምፕ ለሁለተኛ የስልጣን ዘመን ወደ ዋይት ሀውስ በተመለሱበት የመጀመሪያው ቀን ከፈረሟቸው ፕሬዚደንታዊ ትእዛዞች መካከል ስደተኞችን የተመለከተው አንዱ ነው። ትእዛዙን ተከትሎ በህገ ወጥ መንገድ አሜሪካ የሚኖሩና በወንጀል አድራጎት ውስጥ የተሳተፉትን ወደ ሀገራቸው የመመለስ ስራ ተጀምረዋል። ለመሆኑ ይህን የተመለከተው የፕሬዚደንታዊ ትእዛዝ በውስጡ የያዛቸው ጉዳዮች ምንድን ናቸው? ኢትዮጵያና ኤርትራውያንስ ሊያውቋቸው የሚገቡ ጉዳዮች ምንድን ናቸው? ይህንም በተመለከተ አስመማዋየነው ነው በካሊፎርኒያ ሎስ አንጀለስ አካባቢ የኢሚግሬሽን ጉዳዮች ጠበቃ ከሆኑት ወይዘሮ ሙሉመቤት አለማየሁ ጋር ቆይታ አድርገዋል። ባለሙያ ስለ ፕሬዚደንታዊው ትእዛዝ ምንነት በማብራራት ይጀምራሉ። ዋናውና አንደኛው ምንድን ነው? ብዙውን ሰውም ደግሞ ያስፈራው የአይስ ኦፊሰሮች ማለትም የኢሚግሬሽን ኦፊሰሮች በአጠቃላይ መብት ስለተሰጣቸው ሰዎችን ወረቀት የሌላቸውም ወይም በአሁኑ ሰዓት ምንም አይነት ስታተስ የሌላቸውን ሰዎች እያቆሙም ሆነ እያሰሩ ዲፖርት ማድረግ እንደሚችሉ ማሰር ማሰር እንደሚችሉ ስለተባለ ነው። አንዱ ደግሞ ዋናው ትልቅ ለውጥ ጠረፍ ላይ ባለው ለውጦች ላይ ነው። በፊት በጠረፍ በኩል የሚገቡ በሜክሲኮ በኩልም ሆነ በቴክሳስ አካባቢ የሚገቡ በሙሉ በካሊፎርኒያ አካባቢ ከሜክሲኮ ቢያዙም እንኳን የጥገኝነት ወይም ማመልከቻ እናስገባለን፣ ፍራቻ አለን እንዲህ ሲሉ እየያዟቸው ምንም ያህል ፕሮሴስ ሳይደረጉ እየለቀቁ ነበር ጉዳያቸውን እንዲቀጥሉ አሁን ግን እሱ እንዲቆም ተብሏል። ካች ንድ ሪሊስ ይሉታል። እሱ እንዲቆም እና ሁሉም ቦርደር ላይ ምንም አይነት ወረቀት ከሌለው ወይም የመግቢያ ቪዛ ከሌለው ከመጣበት እንዲመለስ፣ እንዲታስር የሚያዙ ወጥተዋል። በሲቲዘንሽፕ በዜግነትም ደግሞ የተነሱ የወጡ አሉ። ልጆች ከተወልዱ ባለ ዜግነት ማግኘታቸው የተመለከተውም አንዱ የወጣው ነው እና ዋና ዋና ብናነሳቸው ጥሩ ነው ተመልካቾቻችን እንዲያውቋቸው። ዜግነትን በተመለከተ እንግዲህ በፊት ለዛውም በኮንስቲቱሽኑ በአሜሪካን ኮንስቲቱሽን ለብዙ ዓመት የጸደቀ ያለ ፎርቲንት አሜንድመንት ላይ ያለ ነው። በሱ መሰረት ማንም አሜሪካን ሀገር ውስጥ የተወለደ የአሜሪካን ዜግነት እንደሚሰጠው ጸድቆ የቆየ ኮንስቲቱሽናሊ ጋራንቲድ የሆነ መብት ነበረ። ከተወሰኑ አሁን ለምሳሌ የዲፕሎማት ልጆች ላይሰጣቸው ይችላል ዜግነት። ግን ሌላ ማንም አሜሪካን ሀገር መሬት ላይ አሜሪካን መሬት ላይ እስከተወለደ ድረስ ዜግነት ይሰጠዋል። አሁን እሱ ትልቅ ለውጥ አድርገውበታል እና ዜግነት ሲሰጠው የእናትና አባቱ አሜሪካን ሀገር ያላቸው ወረቀት ወይም ስታተስ ምንም እንትን ኮንሲደር አይደረግም። አሁን ግን በአስተላለፉት መሰረት ምንድን ነው የዛ ልጅ ወይ እናት ወይ አባት ግሪን ካርድ ያላቸው ወይም ሲቲዘን ያላቸው ካልሆኑ ልጆቹ ምንም አይነት የአሜሪካን ዜግነት እንደማያገኙ ነው የሚለው። ስለዚህ አሁን ለምሳሌ አንድ ሰው በሌላ አይነት ቪዛ ሌላ አይነትም ስታተስ ማለትም ቲፒኤስ አሁን አለ፣ ለኢትዮጵያ የተሰጠ ቴምፖራሪ ፕሮቴክትድ ስታትስ። በዛ ላይ ያለ ሰው አሁን ለምሳሌ አንድ ልጅ ቢወልድ፣ ወይ አባቱ ወይ እናቱ ግሪን ካርድ ያላቸው ወይም ሲቲዘን የሆኑ ካልሆነ አያገኝም፣ ምንድን ነው ዜግነትን አያገኝም፣ የአሜሪካንን ዜግነት። ስለዚህ በጣም ትልቅ ለውጥ ያመጣል ይሄ ቢያልፍ። ይሄ እንግዲህ እንዲያልፍ የተባለው ኤግዜኪቲቭ ኦርደሩ ከተፈረመ ከሰላሳ ቀን በኋላ እና ደግሞ ኤፌክቲቭ ወይም የሚሆነው እንትን የሚሆነው ምን የሚሆነው አልከኝ ተግባራዊ የሚሆነው ተግባራዊ የሚሆነው ከፌብሩዋሪ ሀያ ሁለት ሺህ ሀያ አምስት በኋላ ለተወለዱ ልጆች ነው ነው የሚለው። ስለዚህ ከፌብሩዋሪ 20 2025 በፊት የተወለዱ ልጆች ይሄ አይመለከታቸውም። ግን ይህም ካለፈ ነው። ፕሬዚዳንት ትራምፕ በአሜሪካ ውስጥ በርካታ ህገወጥ መልኩ የሚኖሩ የሌላ ሀገር ዜጎች አሉ፣ ስለዚህ እነሱ ወደ ሀገራቸው መመለስ አለባቸው የሚል በምርጫ ቅስቀሳቸው ወቅት የሚያነሱት ጉዳይ እንደነበር ይታወቃል። አሁን ሁለተኛ ጊዜ ወደ ስልጣን ከመጡ በኋላ ደግሞ ይህን የሚመለከተው በተለያዩ አካባቢ ያሉ በህገወጥ መልክ ወደ አሜሪካ የገቡ ከዚም ባለፈም በተለያዩ ወንጀሎች ውስጥ የነበሩ ናቸው የተባሉ ሰዎችን በቁጥጥር ስር በመዋል ወደ ሀገራቸው የመመለስ ሂደት ተጀምሯል። እንዲሁ በዚህ ሂደት ውስጥ የሚመለከታቸው አካላት አግኝተው የሚጠይቋቸው ሰዎችን ወይም በዚህ የሚጠየቁ ሰዎች በምን ሁኔታ ውስጥ ያሉ ናቸው? እሱን እስኪ ለተመልካቾቻችን ግልጽ እናርግላቸው። እንግዲህ ወይ ቦርደር ወይም ደግሞ ቦርደር ውስጥም ከገቡ በኋላ አሜሪካን ሀገር ውስጥም ከገቡ በኋላ ሊሆን ይችላል። ግን ለምሳሌ ልክ ጠረፍ ላይ የሚያዙ ሰዎችን ከነሱ ብንጀምር፣ እዛ ላይ እንግዲህ አሁን አንድ ሰው ምንም አይነት ቪዛ ሳይኖረው የአሜሪካን ጠረፍ ላይ ቢደርስ እና ለመግባት እፈልጋለሁ ቢል፣ በፊት አሁን ባለፉት ሁለት ዓመት ሶስት ዓመት በተለይ በጣም የሚደረግ የነበረው ምንድን ነው? ያው ስሙን ማንነቱን እንደዚህ ይመዘገባል፣ ፊንገር ፕሪንት ይደረጋል፣ እሱን አሻራ እንደዚህ ከተደረገ በኋላ ይለቀቅና ወደ ፍርድ ቤት ይመራል። ፍርድ ቤት ተመርቶ ፍርድ ቤት እንግዲህ ያለው መከላከያ ካለው እዚህ ሀገር ለመቆየት የሚችልበትን ማመልከቻ ማስገባት የሚችለው ነገር ካለ እሱን እንዲያስገባ ይፈቀድለት ነበረ። ብዙ እንዳውም ኢትዮጵያውያኖች በተለይ በጣም በብዛት በእንደዚህ አይነት ሁኔታ ገብተዋል። አሁን ግን ምንድን ነው የሆነው? በእንደዛ አይነት ሁኔታ ቦርደር ላይ ወይ ጠረፍ ላይ መጥቶ አንድ ሰው ልግባቤል፣ እንደዛ እንደበፊቱ ዝም ብሎ ካች ን ሪሊስ ይሉታል፣ ቅድም እንዳልኩት እንደዛ አይደረግም። ያ ሰው ይታሰራል። ታስሮ ኤክስፐዳይትድ ሪሙቫል ይሉታል፣ በአስቸኳይ ከሀገር ውስጥ እንዲወጣ እና ያንም ፕሮሰስ መሄድ አለበት ይልሃል። ያንም ፕሮሰስ መሄድ ማለት እንግዲህ ምንድን ነው ኢንተርቪው ይደረጋል በኢሚግሬሽን ኦፊሰር ኢንተርቪው በሚደረግበት ጊዜ ያ ሰው ወደ ሀገሩ የመመለስ ፍራቻ እስካልተናገረ ድረስ፣ ማለትም ወደ ሀገር የመመለስ አልችልም ወይም ከመጣሁበት ቦታ መመለስ አልችልም፣ ምክንያቱም ጉዳት ይደርስብኛል፣ ጥቃት ይደርስብኛል ብሎ፣ የሚደርስበትን ጥቃት ደግሞ መስፈርቶች አሉ። በነዛ መስፈርቶች መሰረት ጥቃት ይደርስብኛል የሚለውን ማሳመን ካልቻለ ላንድ ኦፊሰር ወይም በቂ ምክንያት ሰጥቶኛል ካላለ ሊመልሰው ይችላል ማለት ነው። ሌላው ደግሞ ይሄ ኤክስፐዳይትድ ሪሙቭል ወይም በአስቸኳይ እንዲወጡ የሚለው በፊት ከአስራ አራት ቀን በፊት ከአስራ አራት ቀን በላይ ያልቆዩ አሜሪካን ሀገር ገብተው ጠረፉን ደግሞ ገብተው ወደ መቶ ማይል ያህል የገቡ እንዲህ ነበር የሚለው። አሁን ግን በጣም አስፍቶት ባለፉት ሁለት ዓመታት ውስጥ የገባ ሰው በሙሉ ለዛ አይነት ነገር ሊዳረግ እንደሚችል ለኤክስፐዳይትድ ሪሙቭል በፊትም ደግሞ እንደዚሁ ገብተው ፓሮል የነበሩት ሰዎች በአለፉት ሁለት ዓመት ውስጥ ከሆነ የአይስ ኦፊሰሮች ምንድን ነው? ፓሮል ፓሮል ማለት ተፈቅዶለት ወደ አሜሪካን ሀገር የተወሰነ ጉዳዮችን እንዲያስፈጽም ማለትም፣ ለምሳሌ የአሳይለም ማመልከቻውን የጥገኝነት ማመልከቻውን እንዲሰማ ያንን ለማስገባት እንዲችል ለጊዜው ገብተህ ጉዳይህን እንድትከታተል ፈቅደንል እንደማለት ነው። ሙሉ ለሙሉ አድሚት ማድረግ ሳይሆን፣ አድሚሽን ሳይሆን ገብቶ ጉዳዩን እንዲከታተል ፈቅደናል የሚል ነበረ እና እንደሱ ሲሆን ለአንድ ዓመት ፓሮል አድርገናሃል አንድ ሰው ከተባለ በዛ አንድ ዓመት ውስጥ ማድረግ የሚያስፈልገውን ማመልከቻዎቹን ማስገባት፣ ፍርድ ቤትም ደግሞ የክስ ወረቀት ይመሰረት እንደሆነ ያ የክስ ወረቀት ፍርድ ቤት እስከሚገባ እንደዚህ ጊዜ ይሰጥ ነበረ። አሁን ግን በዛ በኩልም የገቡትን ሰዎች ከሁለት ዓመት ያነሰ ጊዜ ከሆነ እዚህ አሜሪካን ሀገር ውስጥ የነበሩት ያንን የፓሮል የተሰጣቸውን ፈቃድ አንስተው እንደገና ኤክስፐዳይትድ ሪሞቫል በሚለው ፕሮሰስ እንዲሄዱ ማድረግ አንድ ኦፊሰር ይችላል ይልሃል። የግድ ያደርጋል አይደለም፣ ግን ይችላል። አንድ ኦፊሰር እንደ ሁኔታው አይቶ ሊወስን ይችላል ይልሃል። እና እንደዛ ማድረግ ደግሞ ማለት ያ ሰው ሊታሰር ይችላል ማለት ነው። ታስሮ እንደገና ኢንተርቪው ሊደረግ ቃለ መጠየቅ ይደረግለታል፣ ስለ ጥገኝነት፣ ስለ ፍራቻ እንደዚህ ለብዙ ጊዜም እንዲታሰር ይችላል። ወደ ወደዚህ ተመልካቾቻችን እናምጣውና ወደ ኢትዮጵያውያን እና ኤርትራውያን በዚህ በአሜሪካ በርካቶች ይኖራሉና ከዚህ ጋር በተያያዘ እንደው ስጋት የገባቸው ካሉ እነማን ናቸው ይህ ሊመለከታቸው የሚችለው የሚለውን እንዲሁም በኢትዮጵያና ለኤርትራውያን ግልጽ ለማድረግ በዛ መልኩ ቢያነሱልን የሚመለከታቸው እንግዲህ አሁን በተለይ አለቢዛ እንደዚህ እንዳልኩት፣ በጠረፍ በኩል የገቡ ፓሮልድ ቅድም እንዳልኩት ጉዳያቸውንም እንዲከታተሉ ተብለው የተፈቀደላቸው እና ገብተው የነበሩት ባለፉት ሁለት ዓመታት ውስጥ ወይንም ደግሞ ፍርድ ቤትም ሄደው የመጨረሻ ውሳኔ ተሰጥቷቸው ተከልክለው መውጣት አለባችሁ የሚል የመጨረሻ ውሳኔ ተፈርዶ ከነበረ ውሳኔውም ማለት ደግሞ የይግባኝ መብታቸው ሁሉም ነገር አልቆ እስከ መጨረሻው ይግባኝ እስከሚሉበት የፍርድ ቤት ደረጃ ሄደው የተከለከሉና በቃ መውጣት አለባቸው የተባሉ እነሱ ሊያስፈራቸው ይችላል። በደምብ ቪዛቸው ኤክስፓየር አድርጎ ወይም ተቃጥሎ ምንም አይነት ሌላ ማመልከቻ ያላስገቡ ኢትዮጵያኖች ሆኑ ኤርትራያኖች ማንም ማንም በዛ ደረጃ ላይ ያለ ሊያስፈራው ይችላል። ሶ አሁን ለኤርትራውያኖች የሚያሳዝነው ቴምፖራሪ ፕሮቴክትድ ስታተስ ወይም ጊዜያዊ ጥገኝነት ወይም ከለላ ለኢትዮጵያ እንደተሰጠው ስላልተሰጠ እሱን ማመልከቻ ለማስገባት ኤርትራውያኖች አንፎርችነት ላይ አይችሉም። ለኢትዮጵያውያኖች ግን ኢትዮጵያ ደዝግኔት ሆናለች ከሁለት ሺ ሀያ ሁለት ጀምራ በአሁኑ ሰዓት ከኤፕሪል ኢሌቨን 2024 በፊት የመጡ ኢትዮጵያውያኖች እስከሆኑ ድረስ ሊያመለክቱ ይችላሉ። ለመጀመሪያ ጊዜ የሚያመለክቱ ሪሬጅስተር የሚያደርጉት ወይም በፊት የነበራቸው ቲፒኤስ የማመልከቻቸው ጊዜ አልፏል። የማሳደሻው ጊዜ አዲስ ግን ለሚያመለክቱ ማመልከት ይችላሉ። ስለዚህ ቲፒኤስ ይሄ ቴምፖራሪ ፕሮቴክትድ ስታተስን ማመልከት የጥገኝነት ወረቀታቸውን አላስገቡ ከሆነ በየፍርድ ቤቱም ሆነ በየኢሚግሬሽን ኦፊሱ ማስገባት፣ በቶሎ ብለው ማስገባት። ኦሬዲ የገባ ማመልከቻ ካላቸው ደግሞ የገባውን ማመልከቻ የሚያሳይ እንትናቸውን፣ ወረቀቶቻቸውን፣ ዶክመንቶቻቸውን መያዝ፣ ደረሰኞቻቸውን፣ የፍርድ ቤትም ከሆነ ፍርድ ቤት የገባበትን የሚያሳይ መያዝ፣ የስራ ፈቃድ ካላቸው የስራ ፈቃዳቸውን መያዝ። ብዙ ኢትዮጵያኖች ደግሞ ወይም ኤርትራኖችም ደግሞ ከሁለት ዓመት በፊት የነበሩ ከነበሩ ይሄ ኤክስፐዳይትድ ሪሙቭል የሚባለውን እንዳያደርጉባቸው እና በአይሆን አት ሊስት ፍርድ ቤት ገብተው የመከላከል መብታቸው እንዲጠበቅ እዚህ ሀገር ከሁለት ዓመት በላይ እንደቆዩ የሚያሳይ አይነት ዶኪመንቶቻቸውን መያዝ ማለትም የድሮ መታወቂያ ሊሆን ይችላል። የገቡበት ቪዛ ሊሆን ይችላል። ብቻ ከሁለት ዓመት በላይ እዚህ እንደነበሩ የሚያሳይ ዶኪመንቶች በእጃቸው መያዝ ይመከራል። ወይዘሮ ሙሉ በቤት በአሜሪካ ድምፅ አድማጮቻችን እና ተመልካቾቻችን ስም የህግ ባለሙያነቱን እንዲሁም የጠበቃ ስራዎች መነሻ አድርገን በስደተኞችን በተመለከተ በፕሬዚዳንት ትራምፕ የተፈረሙ ህጎችን ምንነትን ላይ ሀሳብ ስላካፈሉን በጣም እናመሰግናለን። ለሰጡ ሙያዊ ሀሳብም ከልብ አሜሪካ ድምፅ አድማጮቻችን እና ተመልካቾቻችን ስም እናመሰግናለን እናመሰግናለን። ዋናው እና አንደኛው ምንድን ነው? ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት፣ ከአሜሪካ ድምፅ። ወደ ቀጣዩ ዘገባ ከመሻገራችን በፊት አንድ አጠር ያለ ዜና አሰማችኋለሁ። ከዚሁ ቀደም ብለን ካሰማናችሁ የስደተኞች ጉዳይ ጋር የተያዘ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሰነድ አልባ ስደተኞች ኪዩባ በሚገኘው ጓንታናሞ ቤይ እንዲያዙ እንደሚያደርጉ አስታውቀዋል። ለዚህም አስተዳደራቸው እስር ቤቱን ዝግጁ እንደሚያደርግ የሚያስችል ሰነድም እንደተፈረመ ታውቋል። በኪዩባ የሚገኘው የአሜሪካ እስር ቤት ጓንታናሞ ቤይ ወታደሮች እስረኞችን የታሊባንና የመስከረም 11 የሽብር ጥቃት ተጠርጣሪዎችን ይዘው ያቆዩበት እንደሆነ ይታወቃል። የመከላከያና የሀገር ውስጥ ደህንነት መስሪያ ቤቶች እስር ቤቱ ሰላሳ ሺህ ስደተኞችን ለማስተናገድ እንዲችል ዝግጅት እንዲደረግም ትራምፕ ማዘዛቸው ተሰምቷል። በዚሁ ወደ ቀጣዩ ዘገባችን ስንሻገር ሰሞነኛው የትራምፕ አስተዳደር ውሳኔ ውጤት ሕገ ወጥ ስደተኞች ላይ ብቻ ሳይሆን ወደ ሀገሪቱ በህጋዊ መንገድ የገቡ እንዲሁም ለመግባት ሂደት ውስጥ ላይ ባሉት ላይም ውጤቱ እየታየ ይገኛል። ከዚህ ጋር በተያያዘ የአሰናዳውን ዘገባ በመቀጠል እናሰማችሁ። ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከፈረሟቸው ትዕዛዞች መካከል አንዱ የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ማስተካከል የሚል መጠር ያለው። አሁን የወጡ አዲሱ የፕሬዚደንት ትራምፕ ኤግዚኪቲቭ ኦርደር ለዘጠና ቀን ፕሮግራሙን ለምሳሌ ስደተኛ መቀበሉን ዘግቶታል። ያ ማለት ፕሮሰሳቸው አልቆ ሊመጡ የነበሩ ካልተሳፈሩ ድረስ ከዘጠና ቀን በኋላ ነው ምናልባት ጉዳዩ ታይቶ ተመርምሮ ፖሊስ ከአሁን ካለው አዲሱ አድሚኒስትሬሽን ጋር ፖሊሱ ይሄዳል አይሄድም ወይ ተብሎ ነው እንግዲህ ት ሊወሰድ የሚችለው ማለት ነው። ያ ማለት ብዙን ነገር ያቆመዋል ማለት ነው። ለጊዜውም ቢሆን ከናካቴ ይቀራል የሚል ነገር አይደለም። የሰማችኋቸው ስደተኞችን በሚመለከት ለበርካታ ዓመታት ከዓለም አቀፍ ተቋማት ጋር የሰሩት ህጋዊ ስደተኞችን ከአሜሪካ ስርዓት ጋር በሚያላምዱ መርሃ ግብሮች ውስጥ ያገለገሉትን አቶ ግርማ ከበደን ነው ስደተኞችን ያመጡ ድርጅቶች አሉ የተለያዩ ድርጅቶች አሉ እነዚህ ድርጅቶች ስደተኛ መቀበልና ስደተኞች ተቀብለው እዚህ ኑሮን እንዲለምዱ ድጋፍ የሚያደርጉ ልጆች ትምህርት ቤት እንዲሄዱ የሚያግዙ ጤና ኢንሹራንስ እንዲያገኙ የሚያግዙ ድርጅቶች አሉ እነሱም ፕሮግራማቸው ፖዝ ተደርጓል ቁሟል በቃ ምንም ነገር ገንዘብ ማውጣት ምናምናምን አይችሉም ይሄኛው ደግሞ ወደ አሜሪካን ሀገር የገቡ ሰዎች አስፈላጊው ድጋፍ ተደርጎላቸው ስኬታማ እንዲሆኑ የሚያግዙ ፕሮግራሞች ናቸው የተደናቀፉት ማለት ነው። የፕሬዚደንት ትራምፕ አስተዳደር የዩናይትድ ስቴትስ የስደተኞች መልሶ ማቋቋሚያ መርሃ ግብርን በጊዜያዊነት ማቆም ያስፈለገው የሀገሪቱን ብሔራዊ ጥቅምና የስደተኞችን ትክክለኛ ውህደት ያስቀደመ አሰራር መተግበሩ እስኪረጋገጥ ድረስ መሆኑን አስታውቋል። አሁን ላይ መርሃ ግብሩ የታገደው ለዘጠና ቀናት ነው። በእነዚህ ቀናት ውስጥ ታዲያ በህጋዊ መንገድ ወደ ዩናይትድ ስቴትስ የገቡ ስደተኞች በፌዴራሉ መንግስት ድጋፍ ውስጥ የነበሩ መርሃ ግብሮች ተጠቃሚ መሆን ባይችሉም ከሌሎች የግዛትና ግብረሰና የተቋማት አገልግሎት ሊያገኙ እንደሚችሉ አቶ ግርማ ይመክራሉ። ብዙ ሪሶርሶች አሉ። በእርግጥ የአሜሪካን አገር ላለ ለመጣ ስደተኛ በስደተኛነት ስለመጣ እና አሳይለምም እንኳን እየጠየቀ ያለ ስቴቱሱ እንደዚህ፣ እነሱ እነዚህም ፕሮግራሞች ኢምፓክት የሚሆኑ ይመስለኛል። አሁን ካትሊክ ቻርችስ፣ የተለያዩ ነን ፕሮፊቶች፣ ሬሊጅስ እንትን ቸርቾች፣ ሲናጎግ፣ የተለያዩ እንትኖች በነፃ የጤ ሄልት ስክሪኒንግ እንትን ያደርጋሉ። አንዳንድ ደግሞ ነን ኤመርጀንሲ የሆኑ ነገሮችም ሰፖርት ያደርጋሉ። ምግብም የሚሰጡ ድርጅቶች አሉ። እኔ አሁን በእጄ ላይ የለም እንጂ ሪሶርሶችን ቸክ ማድረግ ይቻላል የኤች ኤች ኤስ ዌብሳይት ጋር በመሄድ አሁን የካውንቲዎቹ ጋር ሴቱም ካውንቲዎቹም የተለያዩ ሪሶርሶች አሏቸው። ያን ነገር የተለያዩ ሰርቪሶች የሚሰጡ እንዳልኩ፣ የምክርም አገልግሎት፣ የምግብ እርዳታ የሚሰጡ አሉ። የትምህርት አገልግሎት ማግኘት መሰረታዊ መብት በሆነባት ዩናይትድ ስቴትስ አዲሱ ትእዛዝ በስደተኞች መርሃ ግብር የታቀፉ ህጻናትና ታዳጊዎችን ከትምህርት ያግዳቸው እንደው የጠየቅናቸው አቶ ግርማ ቀጣዩም ብለዋል። በዚህ ሀገር ህግ ማንም ሰው ትምህርት የማግኘት መብት አለው እና ስቴተሱ ምናምን አይጠየቅም። ቢያንስ ከ ከአንደኛ ሚያ ክፍል እስከ ሳውቲ አክፍል ድረስ ማለት ነው። ትምህርት ቤቶችም ትምህርት ቤት ቤተክርስቲያን በጣም ክልክል ነበሩ፣ እስከ ቅርብ ጊዜ ድረስ ማንም ሰው ገብቶ ምንድን ነው ስቴትስ ምናምን ማለት አይችልም። የሜሪላንድ ስቴትም ካነሳ ሜሪላንድ ብሉ ስቴት ነው እና ገቨርነሩም እንደዚሁ የአሁንኛም ያለንበት ሞገበ ካውንቲ ሱፐርኢንቴንዳንቱ እየሞከረ ነው። የተቀመጡ ነገሮች አሉና ትምህርት የማግኘት መብቱ ላይ ሊቀየር የሚችል ነገር ያለ አይመስለኝም። አዲሱ የዶናልድ ትራምፕ አስተዳደር የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ላልተወሰነ ጊዜ ማገዱን ባስታውቅበት ትዕዛዝ ላይ በውጭ ጉዳይ መስሪያ ቤቱና የጸጥታ መስሪያ ቤቱ ውሳኔ መሠረት የሀገሪቱን ብሔራዊ ጥቅም ባከበረና የጸጥታ ስጋት የማይሆኑ ጉዳዮችን ባጤን መልኩ እንደ ሁኔታው የስደተኞች ቅበላ ሊከውን እንደሚችል ተጠቁመዋል። ሁለቱም መስሪያ ቤቶች መርሃ ግብሩን ከገመገሙ በኋላ በዘጠና ቀናት ውስጥ ዳግም ስራ የመቀጠሉን ሁኔታ እንዲወስኑም ትእዛዝ ተሰጥተዋል። በስደተኞች ቅበል አስተዳደር ውስጥ የህዝብ ደህንነትና ብሔራዊ ደህንነት ዋና ጉዳዮች መሆናቸውን ማረጋገጥ፣ ሙሉ በሙሉና በትክክል ወደ ዩናይትድ ስቴትስ መግባት የሚችሉትን ስደተኞች ብቻ መቀበል፣ ዩናይትድ ስቴትስ የቀረጥ ከፋዮቿን ሀብት መጠበቋን ማረጋገጥ የፖሊሲው ዓላማ እንደሆነ በትእዛዙ ማብራሪያ ላይ ተጠቁመዋል። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አድማጮችና ተመልካቾቻችን፣ ቀደም ብለን ካሰማናቸው ጉዳዮች ጋር የተገናኙ ሌሎች ዘገባዎችም ይቀጥላሉ። ፕሬዚደንት ዶናልድ ትራምፕ በመወለድ የሚገኝ ዜግነት በመባል የሚታወቀው የዜግነት መብት እንዲቀር ወይንም እንዲቋረጥ የሚያደርግ ፕሬዚደንታዊ ማዘዣ ወይንም ትዕዛዝ ፈርመዋል። እንደ አውሮፓውያኑ የዘመን አቆጣጠር በ1868 የጸደቀው 14ተኛ የህገ መንግስቱ ማሻሻያ አንድ ሰው የወላጆቹን የዜግነት ሁኔታ ምንም ይሁን ምን በዩናይትድ ስቴትስ ግዛቶች ውስጥ እስከተወለደ ድረስ የዜግነት መብቱን የሚያረጋግጥ ሲሆን የሲቪል መብቶች ዋና አካል ተደርጎ ይቆጠር ነበረ። በዚህ ጉዳይ ኤደን ገረመው ቀጣዩን ዘገባ አሰናድታለች። የዩናይትድ ስቴትስ ህገ መንግስት በ አስራ ስምንተኛው መቶ ክፍለ ዘመን ከስደት ጋር የተያያዘውን አብዛኛውን የውሳኔ ስልጣን ለህግ መወሰኛው ምክር ቤት አስተላልፏል። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ በመወለድ የሚገኝ ተብሎ የሚታወቀውን የዜግነት መብት እንዲቆም የሚያደርግ የስራ ማስፈጸም ያፈርመዋል። እንደምታውቁት በዓለም ላይ ይህን በመወለድ የዜግነት መብት የማግኘት መብት የምንሰጥ አገር እኛ ብቻ ነን። ፍጹም የማይረባ ነገር ነው። ግን ታውቃላችሁ፣ እና ያለን እኛ በጣም ጥሩ ምክንያቶች እንዳለን የምናስብ ሲሆንና የተወሰኑት ጥቂት ሰዎች ደግሞ ይህንን ለማድረግ ለብዙ አስርተ ዓመታት ይፈልጉ ነበር። ፕሬዚዳንቱ የሥራ ማስፈጸሚያ ትእዛዝ ተቾች አስራ አራተኛው የህገ መንግሥት ማሻሻያ ለማናቸውም የሲቪል መብት ጉዳዮች የማዕዘን ድንጋይ መሆኑን በመጥቀስ በፕሬዝዳንቱ የሚሻር አይሆንም ይላሉ። ቱየት ዴኦንግ በብሔራዊ የእስያ ፓስፊክ አሜሪካዊ ሴቶች ጉባኤ የኢሚግሬሽን ጉዳዮች ጠበቃ እና የፖሊሲ ባለሙያ ናቸው። ክስ መጀመሪያ ላይ በባርነት የተያዙ ጥቁሮች ዜግነት ማግኘት መቻላቸውን ለማረጋገጥ የተደረገ ነበር። እናም ይሄ ድሬድ ስኮት በተሰኘው ጥቁር መዝገብ ላይ ተሰንዷል። ስለዚህ የህገ መንግስት ማሻሻያዎች እና ህገ መንግስታዊ መብቶች በፕሬዝዳንት ሊሻሩ አይችሉም። ሊሻሩ የሚችሉት በኮንግረስ ነው። ስለዚህ የስራ አስፈጻሚው ትእዛዝ ህገ ወጥ ነው። ይሁን እንጂ የስራ አስፈጻሚ ትእዛዙ ደጋፊዎችም በስደተኛ ጉዳይ ላይ ፍትሐዊነትን የሚያመጣ ትእዛዝ ነው በማለት ይከራከራሉ። የቴክሳሱ ግዛት ሪፐብሊካን የህግ መወሰኛው ምክር ቤት አባል ብራያን ባቢን ፕሬዚዳንት ትራምፕ በኢሚግሬሽን ስርዓታችን ውስጥ ፍትሐዊነትን መመለስና የ14ተኛው የህገ መንግሥት ማሻሻያን ትክክለኛ ዓላማ በማስከበር አሜሪካን እንደገና ታላቅ ማድረግ የራእያቸው ዋና ጉዳይ መሆኑን ግልጽ አድርገዋል። በውልደት የሚገኝ ዜግነትን ለማስቆም የሰጡት ታሪካዊ የስራ አስፈጻሚ ትእዛዝ ወደፊት የሚወስደን ወሳኝ እርምጃ ነው። የስራ አስፈጻሚ ትእዛዙ በሂደት ላይ ያሉ ብዙ ክሶች የተነሱበት ሲሆን ጉልህ የሆኑ የፍርድ ቤት ፈተናዎች ተጋርጠውበታል። በ22 ግዛቶች የሚገኙ የዴሞክራቲክ ፓርቲ አቃቢያ ህጎችም ትእዛዙ የሀገሪቱን 14ተኛው የህገ መንግስት ማሻሻያ ይጥሳል በማለት ክስ መስርተዋል። ጠቅላይ ፍርድ ቤት የብዙ ቻይናውያን ስደተኞች ዜግነት ጉዳይ ዙሪያ ባደረገው ሙግት ወቅት ፍርድ ቤቱ የአስራ አራተኛው የህገ መንግስት ማሻሻያ በእነዚህ ቻይናውያን ስደተኞች ላይ ተግባራዊ እንደሚሆን አረጋግጧል። ስለዚህ እነዚህ ቻይናውያን ስደተኞች ዜግነት ማግኘት ችለዋል። በሲያትል የፌዴራል ዳኛ ከስደተኛ ወይም ከሌላ ሀገር ዜጋ የዩናይትድ ስቴትስ ውስጥ በውልደት የሚገኝ ዜግነት የሚከለክለውን ትዕዛዝ በጊዜያዊነት አግደዋል። ጉዳዩ ወደ ጠቅላይ ፍርድ ቤቱ ከደረሰም ውጤቱ ሀገሪቱ የመውለድ ዜግነት ላይ ያላትን አቋም ሙሉ ለሙሉ የሚቀይር ይሆናል። ትዕዛዙ እንዲጸድቅ ከተበየነም በዋናነት አዲስ የዜግነት ምስክር ወረቀትና ሶሻል ሴኪሪቲ ተብሎ የሚታወቀውን የማህበራዊ ደህንነት ቁጥር የሌላቸው ጨቅላ ሕጻናት እጣ ፈንታ ላይ ትልቅ ተጽዕኖ ያስከትላል። ለአሊን ቤሮስ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። ለምሽቱ ወደ ያዝንላችሁ የመጨረሻ ጉዳያችን እንሻገራለን። ፕሬዚደንት ዶናልድ ትራምፕ ህገወጥ ስደተኞች ላይ እርምጃ እንደሚወስዱ ቃል መግባታቸውን ተከትሎ የዩናይትድ ስቴትስ የፌዴራል ህግ አስከባሪዎች በበርካታ የአገሪቱ ከተሞች ከህጋዊ ሰነድ ጋር በተያያዘ ስደተኞችን ማሰራቸውን አጠናክረው ቀጥለዋል። የአሜሪካ ድምፁ ኬን ፋራቦ ከቺካጎ ባጠናቀረው ዘገባ እንዳመላክተው በከተማዋ ስደተኛ ሰፈሮች ነዋሪዎች ፍርሃት ላይ ናቸው። ቆንጅታዬ እንደሚከትሉ አቀናብረዋለች። ማይክል ሮድሪጌዝ ሊትል ቪሌጅ የተባለውን ሰፈር ጨምሮ የቺካጎ 22ተኛው ቀበሌ ተወካይ ናቸው። በዚያ ሰፈር የሚያልፈው 26ኛው ጎዳና ዋና አገናኝ መንገድ መሆኑን ይናገራሉ። ከጠቅላላው ማዕከላዊ ምዕራብ አሜሪካ አካባቢ የውጭ ሀገር ስደተኞችን የሚስቡ መደብሮችና ሌሎችም የንግድ ድርጅቶች ያሉበት ሰፈር መሆኑን ያመለክታሉ። 26ኛው ጎዳና የመካከለኛ ምዕራባዊ አሜሪካው የሜክሲኮ መዲና ተብሎ ይጠራል። እዚህ ኢኮኖሚ እያደገ ነው። ስለዚህም ለአካባቢ በጠቅላላ ጥሩ የግብር ገቢ ምንጭ ነው ዴልታ ኢንስቲትዩት የተባለ ተቋም እንደ አውሮፓውያን የዘመን አቆጣጠር በ2020 ባካሄደው ጥናት እንዳሳየው ሊትል ቪሌጅ በየአመቱ ለቺካጎ ከተማ ወደ 900 ሚሊዮን ዶላር የሚጠጋ ግብር ያስገባል ይህ ሁለተኛው ትልቁ አመታዊ የግብር ገቢ ነው የሆነ ሆኖ የትረምፕ አስተዳደር ህጋዊ ሰነድ የሌላቸውን ስደተኞች ለመያዝ በከፈተው ዘመቻ የፌዴራል መንግስቱ የኢሚግሬሽን ህግ አስከባሪ ተቋም አይስና ሌሎችም ተቋማት በአካባቢው ተሰማርተዋል። እናም ለወትሮ ሞቅ ያለው 26ኛው ጎዳና ጭር ብሏል። ማይክል ሮድሪጌዝ ይናገራሉ። የማህበረሰቤ አባላት ከባድ ፍርሃት ላይ ናቸው። የእሳቸው ቢሮ ማህበረሰቡ መብቶቹን እንዲያውቅ መረጃዎችን የማሰራጨት ስራ እየሰራ መሆኑን ሮድሪጌዝ ገልጸዋል። Uh, workshops for our businesses, so they know their rights. ለንግድ ድርጅቶቻችን ስብሰባዎች እያዘጋጀን መብታቸው እንዲያውቁ ውይይቶች አካሂደናል። በየምግብ መደብሩ ደጃፍ መብቶቻችሁን ወቁ የሚሉ ካርዶች በተነናል። እንደኛ በየሰፈሩ እየተዘዋወሩ ነዋሪዎች መብታቸውን እንዲያውቁ የሚያስተምሩ ሌሎች ድርጅቶችም አሉ። የዋይት ሀውሱ ዋናው የድንበር ተቆጣጣሪ ታም ሆማን የፌዴራል መንግስቱ የህግ አስከባሪዎችን እንቅስቃሴ ለመመልከት ወደ ሺካጎ ተጉዘው ነበር። ከትናንት በስቲያ ረቡ በዋይት ሀውስ ለቪኦኤ በሰጡት ማብራሪያ በዚህ ሀገር ህግ እያከበሩ የሚኖሩ የውጭ ሀገር ሰዎች በአሁኑ ወቅት የያዝነው እንቅስቃሴ ትኩረት አይደሉም ብለዋል። በአሁኑ ሰዓት የምናተኩረው ለህዝብ ደህንነትና ለብሔራዊ ደህንነት ስጋት በሚደቅኑት ላይ ነው። ግንባር ቀደም ግባችን እሱ ነው። በወንጀል አድራጎት የሚፈለጉ የውጭ ሰዎችን የሚያድነው የኢሚግሬሽንና ቀረጽ አስከባሪ ተቋም ብቻ አይደለም የሱስ አስያዥ ቁሶች ተቆጣጣሪው ዲኤኢ፣ የአልኮል ትንባዊ፣ ጦር መሳሪያና ፈንጂ ህግ አስከባሪው ተቋም ኤቲኤፍ፣ እንዲሁም የፌዴራል ምርመራ ቢሮ ኤፍቢአይ እና የፌዴራል ህግ አስከባሪው ዩኤስ ማርሻል ሰርቪስም አሉበት። ሁሉም መንግስታዊ አካላት በትብብር በመላው ዩናይትድ ስቴትስ ወንጀለኛ የውጭ ሀገር ሰዎችን እየፈለጉ የሚይዙበት አሰራር ነው። እዚህ ሀገር በህገወጥ መንገድ የሚኖሩና በወንጀል ተግባር የተፈረደባቸውን የውጭ ሀገር ሰዎች በየከተማው እየዞርን እንይዛቸዋለን። ፕሬዚደንት ዶናልድ ትራምፕ የፈረሙት አዲሱ አስፈጻሚ ትዕዛዝ የኢሚግሬሽንና ቀረጥ ቁጥጥር ቢሮ አይስ ህግ አስከባሪዎች ትምህርት ቤቶችና አብያተ ክርስቲያናት እየገቡ ተጠርጣሪዎችን እንዲይዙ የሚፈቅድ መሆኑን ታም ሆማን እሁድ ዕለት ለኤቢሲ ቴሌቪዥን በሰጡት ቃለ መጠይቅ አመልክተዋል። የኢሚግሬሽን ህግ አስከባሪዎች በእነዚህ ተቋማት ውስጥ ለብሔራዊ ጸጥታ ወይም ለሕዝብ ደህንነት አደጋ የሚደቅኑ ሰዎች አሉ የሚል ውሳኔ ላይ ከደረሱ ገብተው ሊይዟቸው መቻል አለባቸው። ክርስቲና ደላሮሳ ኤሪ ሃውስ የተባለ በቺካጎ ገበያቸው ዝቅተኛ ለሆኑ ቤተሰቦች የማህበራዊ ኑሮ ድጋፍ የሚሰጥ የበጎ አድራጎት ድርጅት ዋና ስራ አስኪያጅ ናቸው። የቤተሰቦቻችን ደህንነት ጉዳይ በጣም አሳስቦናል። ከወዲሁ የሰፈሩ ሰዎች መምጣት ትተዋል ብለዋል ክርስቲና ከአሁኑ አንዳንድ ሰዎች ወደኛ ድርጅት መምጣት ማቆማቸውን ልጆቻቸውንም ቤት እያስቀሯቸው መሆኑን አስተውለናል። ስለዚህም እኛም ራሳችን እንደ ተቋም መዘጋጀታችንን እንዲያውቁ እንፈልጋለን። ወደ ድርጅቱ በቀጥታ መምጣቱን እየፈሩ ለሄዱት ቤተሰቦች አንዳንዱን አገልግሎት በኢንተርኔት አማካይነት እንዲያገኙ ማድረግ ጀምረናል ብለዋል ክሪስቲና ረቡለት። የቺካጎ ፖሊስ ዋና አዛዥ ሌሪ ስኔሊንግ በሰጡት ቃል በከተማዋ ዙሪያ ህግ አስከባሪዎች በአካሄዱት አሰሳ ቢያንስ አንድ መቶ ሰዎች መታሰራቸውን ገልጸዋል። አድማጮቻችን ቀደም ብለን ያቀረብንላችሁን መረጃዎችና ዘገባዎችን ጨምሮ አዳዲስ መረጃዎችን ለማግኘት ኦፊሳላዊ ገጻችንን አምሃሪክ ዳት ቪኦ ኒውስ ዳት ካምን እንዲሁም ደግሞ በተለያዩ ማህበራዊ ገጾች ላይ የምንገኝበትን ቪኦኤ አምሃሪክን እንድትጎበኙ እንጋብዛለን። ዛሬ ምሽት ሳስተናግዳቸው ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብራኝ የቆየችው ብርሃን ያሉናት በመላ ባልደረቦች ስም አብራችሁን ስለነበራችሁ በእጅጉ አመሰግናለሁ። መልካም ምሽት ይሁንላችሁ። መልካም ሳምንት ይሁንላችሁ። ደህና ደሩ።